የአዲስ አበባ ገቢዎች ቢሮ የካቲት 27 2017 ዓ ም ባወጣው መግለጫ በታክስ አስተዳደር አዋጅ ቁጥር 983 እዝባር 2008 መሠረት የታክስ መክፈል ግዴታቸውን ባልተወጡ ግብር ከፋዮች ላይ አስተዳደራዊ እርምጃ የመውሰድ ሥልጣን እንደተሰጠውና በዚህም መሠረት እርምጃ እየወሰደ መሆኑን አመልክተዋል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ የኮሚኒኬሽን ዲሬክተር አቶ ሰውነት አየለ በአዋጁ መሠረት ታክስ አልከፈሉም በተባሉ ግለሰቦች ላይ የጉዞ እግድ እንደተላለፈባቸው ገልጸዋል። ወደ ስልሳ ሁለት የሚደርሱ ግብር ከፋዮች ከሶስት ነጥብ ሁለት ቢሊዮን ብር በላይ እዳ አለባቸው። እነዚህ ግብር ከፋዮች ቢሮ በተለያየ መንገድ ግብራቸውን እንዲከፍሉ በተደጋጋሚ ጥሪ ያደረገበት ሁኔታ አለ። ነገር ግን ግብራቸውን ለመክፈል ፈቃደኛ ባለመሆናቸው ምክንያት ከሀገርም እንዳይወጡ የእግር ትዛዝ ለሚመለከተው ለኢሚግሬሽን እና ዜግነት አገልግሎት የተጻፈበት ሁኔታ አለ ማለት ነው። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡ በፌዴራል ፍርድ ቤቶች ጠበቃና የሕግ ባለሙያ አቶ የወግሰው በቀለ በበኩላቸው የገቢዎች ቢሮው ከግብር ከፋዮች የግብር እዳን ማስመለስ እንዲችል በታክስ አስተዳደር አዋጁ የጉዞ እግድ የማስተላለፍ ስልጣን እንደተሰጠው ተናግረው፣ ለዚህ ግን መሟላት ያለባቸው ቅድመ ሁኔታዎች አሉ ብለዋል። የመጀመሪያው ነገር የእግድ ትዕዛዝ የሚሰጠው አካል ዝም ብሎ ጠርጥሬዋለሁ ምናምን የሚል ሳይሆን ያ ግብር ከፋይ ግብር ሳይከፍል ሊወጣ መሆኑን የሚያሳይ በቂ ምክንያት ሊኖረው ይገባል ማለት ነው። እግዱ ከአስር ቀን በላይ መቆየት አይችልም። ከአስር ቀን በላይ እንዲቆይለት ከፈለገ ስልጣን ላለው ፍርድ ቤት አመልክቶ ይሄ መስሪያ ቤቱ ማሳገድ ይችላል። እግዱን መስጠቱ በተለያየ ምክንያት ወደ ውጭ ቢወጣ ታክስ የማስመለስ ሂደቱ ስለሚደናቀፍብኝ ስለዚህ እንዳይወጣ ማድረግ አለብኝ ብሎ ሲያምንና ድምዳሜ ላይ ሲደርስ የሚያደርገው ነው እንጂ ግብር ባልከፈለ ሰው ላይ ሁሉ የሚወጣ አይደለም። ይሄም አዋጁ ለግብር ሰብሳቢው ተቋም የዚህ አይነት አስተዳደራዊ እርምጃ የመውሰድ ስልጣን ቢሰጥም ጉዳዩ ከወንጀል ጋር የሚያያዝ ስላልሆነ ግብር ከፋዮችን በፍርድ ቤት መጠየቅ አይችልም ብለዋል። የዚህ አንቀጽ ዓላማው የወንጀል ምርመራ አይደለም፣ ማሰር ምናምን አይደለም ዓላማው ምክንያቱም እንደዚህ አይነት ስልጣን የሰጣቸው የፍትህ አካላት ሌሎች ስላሉ ማለት ነው። ይህ የወንጀል ምርመራ አይደለም፣ መፍታ ብሔራዊ ጉዳይ ነው። የሚያሳስር አይደለም ማለት ነው። የገቢዎች ቢሮ በአዋጁ መሰረት የጉዞ እግድ ውሳኔ ከማስተላለፍ ባሻገር ግዴታቸውን ያልተወጡ ግብር ከፋያዎች የባንክ ሂሳብ በማገድ እና ያፈሩትን ሀብት በመያዝ ላልከፈሉት የግብር ዕዳ እንደ ማካካሻ መጠቀም እንደሚችልም ገልጸዋል። የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለም ቢሮአቸው ይህን እርምጃ እየወሰደ መሆኑን ተናግረዋል። ሰዎችን እየወሰደ ነው ያለው። በአንድ በኩል ባንክ አካውንታቸው አካውንት እንዲታገድ፣ እንደዚሁም ደግሞ ንብረት ካላቸው ንብረት የማፈላለግ ስራዎችን እየሰራ ያለበት ሁኔታ አለ። መኪና ቤት፣ በአካውንታቸው የሚሳብ ካለ እንደዛ የማፈላለግ ስራዎች እየተሰሩ ነው ያለው። ንብረታቸውን የማገድና ለዕዳ ማካካሻ እንዲሁን የማድረግ ስራዎች የሚሰሩበት ሁኔታ አለ ማለት ነው። የአዲስ አበባ ገቢዎች ቢሮ በከተማዋ ከአራት መቶ ሀምሳ ሺህ በላይ ግብር ከፋያዎች እንዳሉት የጠቀሱት አቶ ሰውነት አብዛኞቹ ግብር ከፋያዎች ግዴታቸውን የሚወጡ ቢሆንም በተቃራኒው የሚጠበቅባቸውን ግብር የማይከፍሉ እንዳሉ ገልጸዋል። ቢሮአቸው ባደረገው ክትትልም ባለፉት ስድስት ወራት ውስጥ ግዴታቸውን ካልተወጡ ግብር ከፋዮች ከ6.2 ቢሊዮን ብር በላይ የግብር ዕዳ መሰብሰቡን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ